ወቅታዊ ጉዳዮች። ዚምባብዌ የታይፎይድ መዛመትን ለመቆጣጠር እየተዋከበች ነው። ባለፈው ዓመት የዘጠኝ ሰዎች ሞትና በአገር አቀፍ ደረጃ ከሁለት ሺህ በላይ በባክቴሪያው ሳይጠቁ አልቀሩም የተባሉ ሰዎች ለሕመም ከተዳረጉ በኋላ የመከላከል ጥረቶች ጨምረዋል። የበሽታውን መስፋፋት ለመከላከልም የዚምባብዌ መንግሥት በአንድ ሚኒስትር የሚመራ ግብረ ኃይል አቋቁሟል። ዜጎችም ለውሃ ወለዱ በሽታ መስፋፋት አስባቦቹ የተቈራረጠና ያልተጣራ ውሃ አቅርቦቶች እንደሆኑ ይናገራሉ። በሽታው በአብዛኛው የተከሰተው የቧንቧ ውሃ እጥረት፣ የቆሻሻ ክምችቶች በውሉ በማይከላባትና የሕዝብ ቁጥሯ ከፍተኛ በሆነችው መዲናይቱ ሐራሬ ነው። የጥና ጥበቃ ሚኒስትር ዴቪድ ፓሪሬን ያትዋ ሥልጣናት የንጹሕ ውሃ አቅርቦት በተሟላ መልኩ እንዲቀርብ እርምጃዎቹን እየወሰዱ መሆናቸውን ሲናገሩ የተወሰኑ ሁነቶች ከቀጠሉ ጸረ ታይፎይድ ጦርነቱን ማሸነፍ እንደሚሳነን ምንም ጥርጥር የለውም። በተለይም የንጹሕ ውሃ አቅርቦትና ቆሻሻዎችን የመክላት ተግባር ፈሳሾችና የጎዳና ቆሻሻ ክምችቶችን በውል መከወን ካልቻልን ብለዋል አቶ ፓሪሬን ሬን ያትዋ። በምግብ ቸርቻሪዎችና ሱቅ በደረቴዎች ላይ ትኩረት እንደሚያደርጉ ሲገልጡም ፈቃድ ባልተሰጣቸው ስፍራዎች ላይ የበሰሉም ሆነ ያልበሰሉ ምግቦችን ለሽያጭ እንዳይቀርቡ ክልከላና እገዳ በማድረጉ ከስምምነት ላይ ተደርሷል ሲሉ አስታውቋል። እየናረህ የመጣውን የበሽተኞች ቁጥር ለመግታት አንድ የሕክምና መስጫ ማዕከል ሐራሬ ላይ ተቋቁሟል። ይሁንና የአካባቢው መንግሥት ሚኒስትር ሳቪየር ካሱኩ ዌር በሽታውን በአግባቡ ለመቆጣጠር ካስፈለገ አሁን እየተወሰደ ካለው ተጨማሪ እርምጃዎች ሊወሰዱ እንደሚገባ ሲያሳስቡ፣ ራሷ የሐራሬ ከተማ አንድ በጣም ጠንካራ የሆነ የተፈጥሮ ክብካቤ መምሪያ ያስፈልጋታል። ይህ በግብር ላይ አለዋለም። የክፍለ ከተማ ፖሊስም ተግባሩን በአግባቡ ሊወጣ ይገባዋል። እኒህን ሁለት ተግባራት ለመከወን የሚመጥኑ ሙያተኞች ካገኘን ሐራሬን ማስመር ማስያዝ እንችላለን ብለዋል። በዓለም የጤና ጥበቃ መግለጫ መሠረት ታይፎይድ በየዓመቱ በመላው ዓለም ከሁለት መቶ ሺህ በላይ የሆኑ ሰዎችን ሕይወት ይቀጥፋል።